ጤናና አካባቢ። ሁለት ወላዶች በአጋጣሚ ማለት ነው። አንዷ የኔ ባለቤት ነበር። ምጥ ጀምሯት ማለት ነው። ለአምቡላንስ እንዲመጡልን ገጠር ላይ ነው፣ አስር ኪሎ ሜትር እርቀት አለው። ለአምቡላንስ ደጋግመን ደወልን፣ መምጣት አልቻለም። ከዛ የግድ አማራጭ በእንጨት ማለት ነው ይዘን ሂደን ያው በሰላም ወለደች ግን ሌላ ደግሞ መታያዛ ማለት ነው። ገጠር ላይ ነው፣ ከኛ ደግሞ ያራቅላል። ሲደወል ሲደወል ሳይመጡ ቀሩ። በአጋጣሚ መንገድ ላይ ደርሳ አዛ ስደርስ ህይወቷ ያለፈ ወላድም አለች። በአማራ ክልል ደቡብ ወሎ ዞን መካነ ሰላም ወረዳ ነዋሪ መሆናቸውን የገለጹ አድማጭ ናቸው። በጣም የሚገርመው እኔም እናቴን ያጣሁት በዚሁ ነው። እማዬ ከነጭ ርሱም ሐኪም ቤት ደርሳ ሳይሆን በጣም ከመራቁ አንጻር አልታሰበም። ምጥ የጀመራት ከምሽቱ ሶስት ሰዓት ተኩል ገደማ ነበር በ2001 ሰኔ 12 እሁድ ቀን። በዚህ አጋጣሚ ከሌሊቱ 10 ሰዓት ላይ እስከ ወዲያኛው ላትመለስ አሸለበች። እኔ በወቅቱ ዕድሜ 12 ነበር። ነገሮች እንዳልሆኑ ሆነው እኔም ወንድሞቼም በየአቅጣጫው ተበታትነን እየኖርን ነው። ነገር ግን ሳስበው በዚህ አይነት ስንቱ ነው ህይወቱ የተበላሸው። እናቶቻችን የራሳቸውን ህይወት ብቻ አይደለም የሚያጡት የልጆቻቸውም ህይወት አደጋ ላይ ወድቆ ይቀራል። በራሴ እንደተገነዘብኩት የአካባቢያችንም ማህበረሰብ በጣም የግንዛቤ እጥረት አለበት። ሀቢብ ከወሎ ቃሉ አካባቢ። ይህና መሰል በርከት ያሉ አስተያየቶችን በዋትሳፕ አድራሻችን ከሚከታተሉን አድማጮች አግኝተናል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ምዕራቡ ዓለም የእናቶች ቀንን ሊያከብር ጥቂት ቀናት ቀርተዋል። እናትነት ሲታሰብ እናቶች በወሊድ ጊዜ ሊያገኙ የሚገባው ክብካቤ ይታወሳል። ለጥቂት ደቂቃዎች ከአድማጮች ያገኘነውን አስተያየትና በአማራ ክልል በዚሁ ዘርፍ ያለውን ሁኔታ ለመቃኘት አብረን እንቆይ። በተባበሩ መንግስታት ድርጅት ከተቀረጸው ዘላቂነት ያለው የልማት ግቦች በወሊድ ወቅት ህይወታቸውን የሚያጡ እናቶችን ቁጥር መቀነስ አንዱ ነው። ምንም እንኳን ኢትዮጵያ ይህን ግብ ለማሳካት ከፍተኛ ጥረት ከሚያደርጉ አዳጊ ሀገራት ተርታ ብትሆንም አብዛኛው ሕዝቧ በከተማ አካባቢ የሚኖር ባለመሆኑ በዘርፉ በሰለጠኑ ሐኪሞች እጅ የመውለድ እድሉ ያላቸው ዛሬም ብዙ የሚባሉ አይደሉም። የሐኪም ቤት ርቀት አንድ ነገር ሆኖ የተለያዩ መረጃዎችን በሚያሰራጩት እንደ ፌስቡክ ያሉ ማህበራዊ መገናኛ ብዙሃን አሳዛኝና አስደንጋጭ የመውለድ ሂደት ገጠመኞችም አልፎ አልፎ ይነበባሉ። ህብረተሰቡ በአሁኑ ጊዜ ሀኪም ቤት መውለድ ያልተጠበቁ አስደንጋጭ አጋጣሚዎችን ስጋት ሊቀንስለት እንደሚችል እየተገነዘበ መምጣቱን በዋትሳፕ መስመራችን ከደረሱን አስተያየቶች መረዳት ይቻላል። ግን ደግሞ ይላሉ አስተያየት ሰጪዎቹ፣ በሀኪም እጅ የመገላገሉ ፍላጎት ቢኖርም የቦታው ርቀት፣ የአገልግሎቱ ደረጃ ዝቅ ማለት ብዙ ነፍሰ ጡሮች በቤት ውስጥ እንዲገላገሉ አስገድዷቸዋል። እስኪ ካስተያየቱ ጥቂቱን ላካፍላችሁ። ከጤና ጣቢያው ለመድረስ በእግር አንድ ሰዓት ይፈጃል። ከበፊቱ ጋር ሲወዳደር ግን በሐኪም ቤት የመውለድ ግንዛቤው አድጓል። እኔ የወለድኩት ቤት ውስጥ ነው። በአካባቢያችን ያለው ወገን እንኳን በዶክተር ለመውለድ ነርስ እንኳን አያገኝም። በሐኪም ቤት በአዋላጅ ታግዤ ነበር የወለድኩት። ነገር ግን ለሚወልዱ እናቶች ነጻ አገልግሎት እንዲሰጥ አድርጎ ሳለ አንዳንድ ሆስፒታሎች መድኃኒት የለም እያሉ ተቸግረናል። ለምሳሌ ቡታጅራ ሆስፒታል። ሰላም ለእናንተ ይሁን። ያነሳችሁት ነጥብ በጣም አስፈላጊ ነው። በእኔ የደረሰው አይድረስባችሁ። የዛሬ ዓመት ከገጠር ተነስተን በብዙ ድካም መርሳ ጤና ጣቢያ ደረስን። አልጋ ሲይዘው ሰዓት ገና ነው በማለት 24 ሰዓት አስቀመጡን። ከዚያም መውለድ ስላልቻለች አውጥተን ወልዲያ ስንገባ በማህጸን ጥበት ታፍኖ ህጻኑ ሞቷል። ስለዚህ ማትረፍ የምንችለው እናቲቱን ብቻ ነው። ለምን እስካሁን አቆያችሁ? በነፍሰ ተጠያቂ ናችሁ ተባል። ወደ መርሳ በመመለስ እዚያ ያዋትን ዶክተር ተጠያቂ ለማድረግ ብሞክርም አልቻልኩም። ስለዚህ በገጠር የሚኖረው ህብረተሰብ ወልዶ የመሳም እድሉ አነስተኛ ነው። እኔ በቤንሻንጉል ክልል ተወልጄ ያደኩ ነኝ። ብዙ እናቶች በወሊድ ችግር ይሞታሉ። ምክንያቱም በአሶሳ ዞን ውስጥ ሰባት ወረዳዎች አሉ። ስድስት ወረዳዎች ሆስፒታል የላቸውም። ምጥ በሚይዛቸው ጊዜ ከአምስት እስከ ስድስት ሰዓት ተጉዘው መሄድ ይኖርባቸዋል። በዚህ ላይ በቂ ትራንስፖርት አይገኝም። በዚህ ምክንያት ለሞት ይጋለጣሉ። በጣም የሚገርመው በዞኑ አንድ ሆስፒታል አለ። አንድ ስፔሻሊስት ዶክተር ነው ያለው። ድንገተኛ አደጋ ከተከሰተ ወደ ኦሮሚያ ይላካል። እዛ ማይደርስ እ መንገድ ይሞታል። የአምቡላንስ ችግር በመድረሱ ምክንያት ሕይወቷን ልታጣ ነበረ። ስልሳ ኪሎ ሜትር በኮንትራት ነው የሄደችው ያኔ ሰዓት የባለሙያ እንኳ ገዛ ሳይደረግልን ራሷ ደማን እያፈሰሰች ነው እዚያ ሆስፒታል ድረስ የደረሰችው ማለት ነው። በተለይ እንደ ቀበሌም ሆነ እንደ ማንኛውም እንደ ሀገር ደረጃ ስታስብ አምቡላንስ ከአንድ ጤና ጣቢያ ውስጥ መጥፋት የለበትም ነበር። ግን እንደ ወረዳ ሁለት አምቡላንሶች ናቸው ያሉት ነው የሚባለው። እነዚያም አምቡላንሶች ከሞላ ጎደል ነው የሚሰሩት ያሉት የሚሉና የመንገድ ርቀትን፣ የባለሙያ እጥረትን የሚያሳዩ በርከት ያሉ አስተያየቶች ናቸው የደረሱን። ከአስተያየቶቹ አብዛኞቹ ከእናቶች የጤና አገልግሎት አኳያ አማራ ክልል ውስጥ ይታያል ያሉትን ጉድለት የሚጠቁሙ በመሆናቸው ወደ ክልሉ የጤና ቢሮ ደወልን። በአማራ ክልል ጤና ቢሮ የፈውስ ሕክምናና ተሀድሶ አገልግሎት የስራ ሂደት ባለቤት የሆኑት አቶ አበበ ዳኛውን አገኘን ከሳቸው እንደተረዳ ነው በክልሉ ከ21 እስከ 22 ሚሊዮን የሚደርስ ህዝብ አለ ተብሎ ይገመታል። ለዚህ ህዝብም በተለይ ለእናቶችና ህጻናት የጤና አገልግሎት የሚሰጡ ጤና ጣቢያዎችና የመጀመሪያ ደረጃ ሐኪም ቤቶች አሉ። በአጠቃላይ ወደ ሶስት መቶ አካባቢ የሚሆኑ ጤና ኬላዎች አሉን። በክልሉ በተለይ የዚህን የቤት ለቤት ያለውን የጤና አገልግሎት በሚመለከት በተለይ እናቶች መፈጡር በሚሆኑበት ጊዜም ቶሎ ቀድመው ወደ ጤና ተቋም እንዲሄዱና የቅድመ ወሊድ አገልግሎት ክትትል እንዲያደርጉ ለማድረግ በእያንዳንዱ ጤና ኬላ ሁለት ሁለት ጤና ኤክስቴንሽኖች እንዲመደቡ ተደርጎ አገልግሎቱ እየተሰጠ ያለበት ሁኔታ ነው ያለው። አመዛኙ ግን የቅድመ ወሊድ ክትትሉን የሚያደርጉት በጤና ጣቢያዎቹ ነው። ስለዚህም በአጠቃላይ በክልሉ ወደ ስምንት መቶ አ አርባ የሚደርሱ ጤና ጣቢያዎች ናቸው አሁን ያሉ አገልግሎት በመስጠት ላይ ያሉ። ነፍሰ ጡር እናቶችን በተመለከተ ይሰጣል ስላሉት ለየት ያለ ክትትል ደግሞ እንዲህ ይላሉ። አጠቃላይ በየቀበሌው የሚኖሩ ሴቶች አንድ ለአምስት እንዲደራጁ ተደርገው በቤተሰብ ደረጃ ያለውን የጤና አገልግሎት በጋራ ጤና ኤክስቴንሽኖች ጋር ሆነው የሚማሩበት እና ወሊድ አገልግሎቱንም በሚመለከት በጤና ተቋም እንዲሆን ለማድረግ በሁሉም ቀበሌዎች የሚገኙ እናቶች ነፍሰ ጡር በሚሆኑበት ጊዜ በቶሎ ወደ ጤና ጣቢያ ሄደው ቅድመ ወሊድ ክትትል እንዲያደርጉ የሚደረግበት ስርዓት ተዘርግቷል። በዚህም የእናቶቹ የመውለጃ ጊዜ እየተለየ በየቀበሌው እየተያዘ ለጤና ጣቢያዎችም ሪፖርት ተደርጎ ነፍሰ ጡርና ስትኖር የቅድመ ወሊድ ክትትል እየተደረገላት መውለጃ ጊዜያቸውን በሚደርሱበት ጊዜ በተለይ ገጠር አካባቢ ላይ ምጥ በድንገት ሊመጣ ስለሚችል በአጋጣሚ ቤት ላይ የመውለድ ሁኔታ ይኖራል። ስለዚህ ይህንን ለመቀነስ ጤና ጣቢያዎች በተለይ የነፍሰ ጡር እናቶች ማቆያ እንዲገነባ ተደርጓል። በዚህ አቶ አበበ በሚሉት የነፍሰ ጡር እናቶች ማቆያ በተለይ ወንዝ አቋርጠው ና አምቡላንስ ከማይገባባቸው ራቅ ካለ አካባቢ የሚመጡት የመውለጃ ጊዜያቸው ሲቃረብ በተጠቀሰው ስፍራ እንዲቆዩ እንደሚደረግም ዘርዝረዋል። ከህብረተሰቡ የሚዋጣ እህል አለ። ያ እህል ለገንፎም ለሌላ ለሌላም ለምግብም እየሆነ እየተዘጋጀ እንዲመገቡ የሚደረግበትና በዛ እናቶች ማቆያ ላይ ቆይተው ጤና ጣቢያ ላይ ወልደው የድህረ ወሊድ ክትትሉንም በተለይ እስከ ሀያ አራት ሰዓት ድረስ እዛው ጤና ጣቢያ ላይ ቆይተው ወደ ቤታቸው እንዲመለሱ የሚደረጉበት ስርዓት ነው ያለው። ከጤና ኬላዎቹ በላይ ሲሆን ደግሞ በቅብብሎች ስርዓቱ መሰረት ለከፍተኛ የህክምና እርዳታ ወደ ሐኪም ቤቶች የሚሻገሩበት መስመርም ተዘርግቶ እየተሰራበት መሆኑን አቶ አበበ አክለው ገልጸዋል። ለዚህ አገልግሎትም ከአራት መቶ የሚበልጡ አምቡላንሶች ክልሉ አሉት ይላሉ አቶ አበበ። ህብረተሰቡ ስለሚያገኘው የህክምናም ሆነ የአምቡላንስ አገልግሎት ሁኔታ በዋትሳፕ የተላኩልንን አስተያየቶች አንስተን እንዴት ይመዝኑታል አልናቸው። እንግዲህ ጥራት የምንለው ነገር አንጻራዊ ነው ሊሆን የሚችለው። በተቻለ ሁኔታ ግን አዋላጅ ነርሶች በጤና ጣቢያዎች ላይ እንዲመደቡ ተደርጓል። እንግዲህ እነዚህ አዋላጅ ነርሶች በዲፕሎማ በምንለው ሌብል የተመረቁ ሙያተኞች ናቸው። ከዛም ደግሞ እንትን ሲል በዲግሪ ደረጃ የተመረቁ አዋላጅ ሙያተኞችም አሉ። ከክህሎት አኳያ በተለይ ወደሚፈሳቸው እናቶች የሚመጡበት ጊዜ ተከታትሎ ከመያዝና ማነጅ ከማድረግ አኳያ ክፍተቶች ይኖራሉ። ትምህርት ቤት ላይ ሰልጥነው በሚወጡበት ጊዜ አስፈላጊ የሆነውን እውቀት ወይም ክሎት ሸብተው ማይወጡበት ሁኔታ አለ። እዚህ ጋር ተያይዞ ያው የጥራት ችግር የምንለው ከአቅም ጋር የተያያዘ ነገር ይኖራል። ይህ በተለያየ አጋጣሚ እኛ የምናየውና እንዲስተካከል ለማድረግ እየሰራን ያለንበት ሁኔታ ነው ያለው። ከአምቡላንሶች አገልግሎት ጋርም ተያይዞ እንግዲህ አምቡላንሶቹ በዋናነት ለወረዳ መንግስት ነው የሚመደቡት። አምቡላንሶችን ለእናቶች አገልግሎት ከመጠቀም ይልቅ እዛ አካባቢ ያለው አካል ለተለያየ አላማ እያዋለ የምንደውልበት ጊዜ እየመጡ አገልግሎት እየሰጡን አደለም የሚል እናቶች የሚያነባቸው ጥያቄዎች አለ የሚያነሳቸው ጥያቄዎች አሉ። እንግዲህ የተቀመጠ አሰራር አለ፣ የክልሉ መንግስትም ያወጣው ደንብም አለ። ከዚህ ውጭ ማንኛውንም አካል አምቡላንስ ይዞ ሲንቀሳቀስ የሚገኝበት ሁኔታ ከተገኘ የትራፊክ አካላትን የፖሊስ አካላትም አስፈላጊውን እርምጃ እንዲወስዱ ነው የክልሉ መንግስት መመሪያውና ደንቡን ያስቀመጠው። መመሪያው ተከብሮ የማይሰራበት ከሆነም ኅብረተሰቡ ተስፋ ሳይቆርጥ ማመልከቱን መቀጠል እንደሚገባውም አስገንዝበዋል። በመውለድ ሂደት እናቶች ስለሚያገኙት የህክምና እርዳታ ሁኔታ አስተያየት በጠየቅንበት አጋጣሚ ከወደ ሳውዲ አረቢያ የደረሰን መልእክት ለየት ያለ ነበር። እኔ ልጆች አሉኝ እግዚአብሔር ይመስገን፣ ሳውዲ ነው የምኖረው። የግብጽ ሐኪሞች በቀዶ ህክምና ነው የምትወልጁ ስላሏት ባለቤቴ ፈቃደኛ አልነበረችም። ከዶክተሯ ጋር ብዙ ተወያየን። ማለት ለቀዶ ህክምናው ምክንያት የሆነ ሪስክ ፋክተር ካለ አሳምኘኝ አልኳት። በቃ የመጀመሪያዋን ነው አለችኝ ጀማሪዎች አምጠው አይወልዱም የሚል የህክምና ዳርቻ የለም ብዬ ሚስቴን ይዤ ወደ ቤቴ ሄድኩኝ። በነጋታው ምጥ ተያዘችና ቤቴን ዘግቼ ራሴ ያዋለድኳት። አሁን ልጃችን የስምንት አመት ከሰባት ወር ዕድሜ ሆና ሶስተኛ ክፍል ተማሪ ናት። ይቻት ብለው ፎቶዋን አብረው ልከውልናል። ራስ ሆኖት ሚስቶን ያዋለዱት አልኳቸው እንዴት ጊዜ ገደበን። ሳምንት ጠብቋቸው። ለዛሬ አስተያየታችሁን ያካፈላችሁንን እንዲሁም ማብራሪያ የሰጡንን በአማራ ክልል ጤና ቢሮ የፈውስ ህክምናና ተሀድሶ አገልግሎት የስራ ሂደት ባለቤት አቶ አበበ ዳኛውን በማመስገን እንሰናበት። አስተያየት ጥቆማችሁ ኃይልን ሸዋ እየለገሰ ነኝ። ሰላም ሁኑ።